ዩጋንዳ የፊታችን ሐሙስና አርብ ለምታስተናግደው የስደተኞች አጋርነት የሚል ስያሜ ለተሰጠው ዓለም አቀፍ ጉባኤ የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽን ጨምሮ ብዙ የዓለም መሪዎችና ለጋሾችን ታስተናግዳለች። በጉባኤው እዚያው ዩጋንዳ ለሚገኙ ከተለያዩ ሀገሮች ለገቡ ስደተኞች መርጃ የሚውል ስምንት ቢሊዮን ዶላር ከለጋሾች ለማሰባሰብ ተስፋ ተጥሏል። ሃሊማ አቱማኒ ከካምፓላ ዩጋንዳ ያጠናቀረችውን ዘገባ አሉላ ከበደ አዘጋጅቶታል። ኡጋንዳን ከደቡብ ሱዳን በሚያዋስነው ድንበር በረሃብና በጥም የተጎዱ በጉዞ የተዳከሙ ሴቶችና ሕጻናት ያለማቋረጥ በየዕለቱ ይጎርፋሉ። ኡጋንዳ ዛሬ ከአምስት የተለያዩ አፍሪቃ አገሮች የመጡ ቁጥራቸው ከአንድ ነጥብ ሁለት ሚሊዮን በላይ ስደተኞችን አስጠልላለች። ከእነኚህም ውስጥ ወደ አንድ ሚሊዮን የሚጠጉት ደቡብ ሱዳናውያን ሲሆኑ አብዛኞቹም ባለፈው ዓመት ውስጥ የመጡ ናቸው። የአገሪቱ የምግብ እህል አቅርቦት አቅም በመሟጠጥ ላይ ነው። ኤልካድር ዳሉም በመንግሥታቱ ድርጅት የዓለም ምግብ ፕሮግራም የኡጋንዳ ተጠሪ ናቸው። ድርጅታቸው ባለፈው ወር ለስደተኞቹ የሚያቀርበውን የምግብ ራሽን ለማቋረጥ መገደዱን ያመለክታሉ። እርግጥ ነው ባለፈው ግንቦት ለስደተኞቹ እናቀርብ የነበረውን የምግብ መጠን በግማሽ ቀንሰናል። ያ የሆነው በአመዛኙ በቂ የምግብ እህል ምርት ባለመገኘቱና ከውጪ የሚመጣውን ምግብ በወቅቱ ባለመድረሱ ነው። ለምግብ መግዣ የሚውል ገንዘብ እጥረቱም የበረታ ነው። የተባበሩት መንግስታት ድርጅትና ሌሎች ቁጥራቸው ሀምሳ ሰባት የሚደርስ በሰሜን ኡጋንዳ ያሉ የረድኤት ድርጅቶች በያዝነው ዓመት ለስደተኞች ምግብና መጠለያ ወጪ የሚያደርጉት የ አንድ ነጥብ አራት ቢሊዮን ዶላር እርዳታ ጥሪ ቢያቀርቡም እስካሁን ግን ማግኘት የቻሉት 18 በመቶውን ብቻ ነው። የኡጋንዳውን የስደተኞች መጠለያዎች ተዘዋውረው የጎበኙ የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል መርማሪዎችና የአፍሪቃ ፕሮግራሞች ምክትል ዲሬክተር ሚሽሊ ካጋሪ እንዳመለከቱት ስደተኞቹ አሁንም በከፋ ስቃይና እንግልት ውስጥ ናቸው። There's one woman who has nine children. Her and her children witnessed their father being killed. Yes, yeah. ዩጋንዳ ሲደርሱም ለስደተኛ የሚሰጠው ድጋፍ አቅም ከተመናመነበት ሁኔታ ላይ በመሆኑ ተጨማሪ ድጋፍ ማግኘት ስላልቻለች በገዛ ራሷ መጠለያቸውን መቀለስ ነበረባት። ለልጆቿና ለራሷ የሚበላ ፍለጋ፣ እንዲሁም በልጆቿ ላይ ለደረሰው የህሊና ቁስል ማገገም ሁሉም እርሷ ጫንቃ ላይ ነው የተጣለው። ዩጋንዳ በስደተኞች መልካም አያያዟ የታወቀች አገር ናት። የተለመዱት አይነት የስደተኞች ካምፖች ከዚያ የሉም። ይልቁንም በስደተኞቹ በራሳቸው የሚቀለሱ ከጭቃ የሚሰሩ ጎጆዎችና ለግብርና የሚውል አነስተኛ የእርሻ ቦታ ይሰጣቸዋል። ይሁንና ባለፈው ዓመት ከደቡብ ሱዳን የሚፈልሰውና በየዕለቱም ወደዚያች አገር የሚጎርፈው ቁጥሩ ከሁለት ሺህ በላይ ስደተኛ የተቀባዩን ማኅበረሰብ አቅም ክፉኛ አዳከመው። በያዝነው ሳምንት አገራቸው በምታስተናግደውና የስደተኞች አጋርነት የሚል ስያሜ በተሰጠው በዚህ ዓለም አቀፍ ጉባኤም የአስቸኳይ እርዳታ ጥሪዋን ለዓለሙ ማኅበረሰብ የምታሰማ መሆኗን የስደተኞች ጉዳይ ሚኒስትሯ ሙሳ እሲዋሩ ይናገራሉ። ሶስት መቶ ሺህ ሰው ማስተናገድ ይገባው የነበረ ወረዳ አሁን ከስድስት እስከ ሰባት መቶ ሺህ ስደተኞችን ለማስፈር ተገዷል። ለማገዶ የሚውል እንጨት ከአካባቢው ደን ነው ለማግኘት የሚረባረቡት። በጤና ማዕከሎች ለአገሬው ነዋሪ የተዘጋጁ መድኃኒቶች ተሟጠው ለስደተኞቹ መዋላቸው አልቀረም። በመሆኑም በርካታ አገልግሎቶች ናቸው በከፍተኛ እጥረትም ቢሆን የተቻለውን ያህል ስደተኞቹን ለመርዳት በመዋል ላይ ለመርዳት እየዋሉ ያሉት። እናም ይህንን ጫና ለመቋቋምና ለማቅለል የዓለም አቀፉን ማኅበረሰብ ጠቀም ያለ እገዛ እንሻለን። የረሃብ አደጋ ባንዣብ ባት ደቡብ ሱዳንና በመላው ምስራቅ አፍሪካ የሚታየው ሁኔታም ተጨማሪ ፈተና ደቅኗል። ድንበሩ አካባቢ ያለው ሁኔታ ግን አሁንም አልተለወጠም። ቁጥራቸው የበዙ ቤተሰቦች አሁንም ቆዳን ሰርስሮ በሚገባው የፀሐይ ቃጥለው እንደነደዱና በላብ እንደተዘፈቁ ያለቻቸውን ሸክፈው ከጀርባቸው እንዳዘሉ ከድንበሩ ይደርሳሉ። ከአቅሟ በላይ የሆነ የስደተኛ ቁጥር ለማስተናገድ ብትገደድም፣ ኡጋንዳ አሁንም መጠለያ ፍለጋ በሚጎርፈው ህዝብ ላይ ግን በሯን አትዘጋም ሲል የኡጋንዳ መንግስት አስታውቋል። ይሁንና ይህን እጅግ የበረታ የስደተኞች ፈተናና የተከተለውን ችግር ግን ብቻዋን መሸከም ከማትችልበት መድረሱን ግልጽ አድርጋለች።